i ባለፈው ዓመት ግንቦት ወር ላይ በሚኒያፖሊስ ግዛት በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት ለዘመናት በኖረው ዘረኝነት ዙሪያ የሚደረጉ ውይይቶችና ዘረኝነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። በአሜሪካ ሀገር የሚኖሩ አንድ መቶ ሰላሳ ኢትዮጵያውያንን በጥቁሮች ላይ የሚደርስ የዘር ጭቆናን ለማስቆም ብቸኛ መፍትሄው በኢኮኖሚ ራስ መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የተሰኘ ድርጅት አቋቁሟል። ድርጅቱ የመጀመሪያ ሙከራ ስራውን በኢትዮጵያ ለመጀመር ፐርፐስ ብላክ ኢትዮጵያ የሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከአንድ ሺ በላይ ችርቻሮ መሸጫ ሱፐርማርኬቶችን ለመገንባት እየተንቀሳቀሰ ሲሆን ከመቶ ሺ በላይ ለሚሆኑ ወጣቶችም የስራ እድል ይፈጥራል። ስመኝሽ የቆየ ከፕሮጀክቱ ስራ አስፈጻሚ የቀድሞው የዩኒቲ ዩኒቨርሲቲ ባለቤት ዶክተር ፍስሐ እሸቱ ጋር ቆይታ አድርጋለች። ቀጥሎ ይቀርባል። እንግዲህ ዶክተር ፍስሀ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው ምን ያክል አመት ሆነ ከዩኒቲ ጋር ከተለያያችሁ ከዩኒቲ ጋር ከተለያየን በአጠቃላይ አስራ አራት አመት ሆነኝ ማለት ነው አስራ አራት አመት ረጅም ጊዜ ነው ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞም አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ ለኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ያለው የሚያስቆጭ ነገር የሚባለው እንግዲህ ይልቅ ያው በጣም ብዙ ነገሮችን የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ አስራ ሰባት አመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሽቲቭች የተጀመረበት የዲስታንስ በተለይ ቨርቹዋል ኤጁኬሽን በኦንላይን ዛሬ አስራ ሰባት አመት የጀመረ ተቋም ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓንአፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሽቲቭዎች ነበሩት እና እነሱ ሆኖ ቢኖር ኖሮ ዛሬ የት በደረስ ነበር የሚለው ቁጭት ነው እንግዲህ በኛ በኩል ያለው። ግን ደግሞ አሁን ከአስራ አራት አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ አለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከው ና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሀሳብ እንደሆነ ተደረገጻችሁ ላይ አይቻለሁና እስኪ ስላጀማመሩ አጀማመሩ ና ስለ አላማው ጥቂት በለን። ይሄ ያው አሜሪካ ስቶሪ ታገዋለች በቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆኑ ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል፣ አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ ሶስት እና አራት እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆኑ ሁላቸው የምታውቁት ነው እና በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው የ አጠቃላይ ላይ ነው መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደ ሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንዝ የሚችለው የሚለው ቁጭት የወለደው ነው እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ሕዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትማራ ደረሰን ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ብንሰራ መሮት ውጤታማ መሆን ይችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይነን እና መካስ አለብን የሚለው ሂደት እሱም ቤትም አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል አመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ደህንነትን ማክሰብ አርገነዋል። ደሃነን የሚለው በቃ ደሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርጾ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል እና ደህንነትን ልንቀበሉ አይገባም አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚል ሀሳብ ነው። ብላክ ኢኮኖሚ ኤክስለን ሲወለደው በግብ ደረጃ አራት ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና አራቱ ጎብግቦች በሚቀጥሉት አስራ አምስት ዓመታት አንድ ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው አስር ዓመት ውስጥ አንድ ሚሊዮን ብላክ ሚሊዮኖችን መፍጠር፣ በሚቀጥሉት አስራ አምስት ዓመታት ውስጥ አንድ ነጥብ አምስት ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነን የትኩሮች ሜዲያ ኦርጋናይዜሽን በሚቀጥሉት አስር ዓመታት ውስጥ ማቋቋም ናቸው። እና እነዚህን ለመስራት የተቋቋመው ብላቸው ይህንን ትልቅ አላማ እንዳልከው በአለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁትና፣ እንዴት ነው ኢትዮጵያን የመረጣችሁት ኢትዮጵያ ላይ እንቅስቃሴውን እንጀምር ስል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ነው እና አንዱ ትልቁ ግላ ሁለት በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ይገባል። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎችን እንግዲህ ፐርፐስ ብላክ ብላ ኢኮኖሚክ ስለንስ ነ ኢኮሜርስ ብሎ ብቻ ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበር ኖርማል ዲስትሪቢሽን ይቻላል ከሆነ አማዞን እና ሆልፉድ እንደሚያደርገው ማለት ነው። በእነዚህ አይነት ቻለን ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ብዙ ክርክር ነው። አንድ ሀሳብ ነበር ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው። ምንም ማለን ምንም ይህን የጥቁር ህዝብን ጣፋንታ፣ የጥቁር ህዝብን ክብር የማስመለስ የጥቁር ህዝብን በኢኮኖሚ እንደገና መልሰው በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባል። ይሄ እኛ ኢትዮጵያውያንን ሴት የጀመር ነው በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ይህን ለማንም አሳልፈን መስጠታን አይፈለግብንም። ጊዜ የመጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳልፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክት የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ። ምናልባት የሌሎች ሀገሮች ድምፅ ነበረበት። ዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ፣ ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታልና ይህን ያሳባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ? እንችላለን። የኛ ፕሮጀክት ቀደም እንዳልኩሽ በይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ተወሰነ ጊዜ እስከ ምሽ ባጭር ጊዜ ብኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ በአግሮ ፕሮሴሲንግ ላይ የኢንተርኔት አክሰስ እንደሌለ እናቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናቃለን። ስለዚህ የአብሪት ሲስተሙን ያደረገ ነው። ለምንድነው ሰው ኢንተርኔት የሌለው በስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበት ሲስተም ነው አዶፕት ማረግ የፈለግ ነው። ይሄ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦረዲ ተጀምሮበታል እየተሰራ ያለ ለምሳሌ እንደ ዴሊቨር አዲስ የሚባለው አሉ ሌሎችም የስ የስና የሚባለው አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለበት ሳክሰስ ፈጥረው ነው ማለት ነው። በኢትዮጵያ ውስጥ አምስት ሀይፐር ማርኬቶች አስር ሚድል መካከለኛ የሆኑ ሱፐር ማርኬቶች እና አንድ ሺ የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በግሩ ደግሞ ሄዶ ሊገዛ የሚችልበት ሁኔታዎች ስለ ነው የምንፈጥረው። እነዚህ የሱፐርማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት፣ ወይም የተለያዩ ያሰባቸቸው ቦታዎች አሉ። በመላ ኢትዮጵያ ነው የሚከፈቱት። አምስት ሱፐር ማርኬት ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነው የሚሉት። ግን አስር የተመረጡ ትላልቅ ሪጂናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በእሱ መሀል አስሩ ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። አንድ ሺዎቹ ግን በመላው ኢትዮጵያ ነው ተሰራጭ የሚገኙ ቅድም ጠቀስ ያደረግከው እንግዲህ የሰባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል እና እንግዲህ ኢትዮጵያ ደግሞ ከሰባ ፐርሰንት በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል? ከቁጥሩ የምንነሳ በዚህ ፕሮጀክት ራሱ በቀጥታ ተሳታፊ ሆናሉ ብለን ያሰብነው ወደ መቶ ሺ ወጣቶችን ነው ያሳትፋል ብለን ያሰብነው። ኢንዳይሬክትሊ ደግሞ ለምሳሌ እንግዲህ አሜሪካ ነገር አማዞንን ታ ለበርካታ ሚሊዮን ሰዎች ነው የስራ እድል የሚፈጠረው። ይህ ዳይረክት ማለት ነው። ምክንያቱም ኦንላይን ፕላትፎርም ፎርም ሲፈጠር ለብዙ ሰዎች ትንሽ ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍቶ እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነሱ ሊገቡ የሚያስችላቸው ሁኔታ ይፈጥረዋል። በዛ ላይ ደግሞ በሰርቪስ እና በአገልግሎት ዙሪያ ውስጥ በሚው ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራል። ያን ትተት በቀጥታ በፕሮጀክቱ ከመቶ ሺህ በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋራ የጋር ይስ በመክደል ተፈራርመናል እና እነሱ ወደ ስምንት ሚሊዮን የሚጠጉ ሚምበሮች አሏቸው እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘር ፓር ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያችሁ መቶ ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ እና ስፔሻሊ ምንድን የሚሆነው እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ገብተው እኔ ቅድም የተናገርኩትን አንድ ሺህ ሴንተሮች እያሉ አይደለም። እነዚህ አንድ ሺህ ሴንተሮች ውስጥ በማኔጅመንት ይገቡ እና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊዮነሮች በእነሱ ለመፍጠር ነው የታሰበው። ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል? ይህን የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩች ነው። ኦልሬዲ ስራ ተጀምረዋል፣ ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፌዝ ብላክ ዳካም ብሎ ማንም ሰው ሊገባ ሊያው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው ለቴሌብርን ለመጠቀም የኮመርሻል ባንክን ሌሎችም የአይቲ ከባንኮች ጋራ ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው። ሁለት ፌዝ ነው ያስቀምጥ ነው። ፌዝ ዋን ሬንት ኤንድ ስታርት ነው ያለው። ፌዝ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካፒታል በአሁን ጊዜ ጁላይ ሀያ አራት ነው የሚጀምረው በፈረንጆች አቆጣጠር፣ ወይም በኢትዮጵያ ሐምሌ አስራ ሰባት ገንዘብ ሬት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም ሳስክናገኝ ግንባታ እስኪያልቅ ወ የሚባለው ሰዓት ነው ስራ መግባት ነው ምትፈልገው እና በእኛ ታርጌት ጃንዋሪ ዋን ላይ ሀያ ሀያ ሁለት ላይ ስራዎች ይጀምራል የመጀመሪያዎቹ ሳይቶች ብለን ነው የምናስበው እንግዲህ እየተነጋገርን ያለ ነው በአለም ዙሪያ በጥቁር ህዝብ ላይ የሚደርሰውን የዘር መድሎ ለማስቀረት ኢኮኖሚን በመጠቀም ጥቁር ህዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋራ የተዛመደ ችግር ነው እና ለዘመናት ደግሞ ይሄንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ፣ ለየት የሚያደርገው ነገር አለ ወይ? የኛ እየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ትኩሮችን ለመለወጥ የሚደረገውን ሂደት ካየሽው ፖለቲካዊ ሂደት ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላ ማህበረሰብ በጎ ፈቃደኝነት የሚጠይቁ ናቸው። እነሱ ነው የኛ የሚለየው ኮምፕሊት ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለን ምት ሀይል ና የመተባበሪያ መንገዶች ሞዴልስ በመቀየስ በግራ በጋራ ሊያሰሩን በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችን ቢዝነስን በመስራት ና በመፍጠር ላይ ያተኮረ በመሆኑ የኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል? ያሱ ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን ነው የተነሳ፣ አንደኛ ኢንክሉሲቭ i think innovative model, actually ዶክተር ፍስሀ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር። በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በእንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ አዲስ ፕሮጀክት ይዘህ ስትመጣ፣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሀት አላደረብህም? እነዛ የተጀመሩ ፕሮጀክቶች በሙሉ ዋን ወረናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ እና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይሯል። ኢትዮጵያ የነበረችበት ሁኔታ እና አሁን ያለችበት ሁኔታ ከዱት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነው። ከመጣውን በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ የደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም ሊጨንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበረ ሁኔታ ስለተቀየሩ፣ እኔ እንግዲህ ፐርሶናሊ ነገ እግዚአብሔር የሚያመጣ ሲያ አሁን ባለው ሁኔታ ግን ኤንከሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርገም። ፕላስ በፊት የነበረው ያለ ነው። ቅድም እንዳልኩሽ እስከ መቶ ስምንት በላይ አባላት አሉ። ፍስሀ ብቻ አደለም ታርጌት እኔ ም ጀስት ዋን ፐርሰን ሀ አይዲያ ኤንዝ አሁን ለእግ የሚቀጥለው ሌላም ሲዮ እስከሚመረጠው ዋሬ በሬት እንደ ሲዮ ሆኔ እያገለገልኩ ያለው ነሆነ ይሄ በቦርድ የሚተዳደር የህዝብ ሀብት ሆነ ሸር ካምፓኒ ሬትኳን ታርጌት ብንሆን ድርጅት መቀጥሉ አይቀርም፣ የህዝብ ሀብት ከሆነ ድረስ ስለዚህ ብዙ ልዩነቶች አሉ በፊት ዶክተር ፍሳሀ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁን የተነሳችሁት በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆናን ለማውጣት በኢኮኖሚ ራስን ለማስቻል ገበሬውንም ወጣቱንም መሰረት ያድርጉ የተነሳ ትልቅ ዓላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለመጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው ስለጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ያክብር ይላለሁ። በጣም አመሰግናለሁ።